መዝናኛ ትውልድና እድገቱ አዲስ አበባ ኮተቤ ተብሎ በሚጠራው አካባቢ ነው። ሲያድግ ሰዓሊ የመሆን ምኞቱ ገና በማለዳ የልጅነት ምኞቱ ነበር እና ለከፍተኛ ትምህርት ያቀናውም ወደ አዲስ አበባ ዩኒቨርሲቲ የአርት ትምህርት ቤት ነበር። በዛም የሚውራል አርት ወይም በቀጥታ ግርግዳ ላይ የሚሰራ የጥበብ ስራን እንዲሁም የሞዛይክና የሌሎችንም የአሳሳል ቴክኒኮችን ያካተተ የትምህርት ጥናት ክፍል መርጦ ያጠናው። ትዕትናን የተላበሰው አቀራረቡና ፈገግታን የማይለየው ገጽታው ለአዲስ ነገር ያለው ጉጉትና ለሚያያቸው ነገሮች ያለው አዎንታዊ ቅቡሉነት ጥበብን ብቻ ሳይሆን የሚስበው ካጠገቡ ስለ ጥበብ ለማብራት የተገኘውንም ጭምር ስሜት የሚገዛ ነው። ላለፉት ሀያ ዓመታት በሰዓሊነት የጥበብ ሙያ ላይ ተሰማርቶ የሚገኘው ሰዓሊ ተክለማርያም ዘውዴ የዛሬው የመዝናኛ ፕሮግራም እንግዳችን ነው። ታዲያ በቅርቡ ወደ ፓሪስ ጎራ ብሎ የነበረው ተክለማርያም እሱን ጨምሮ ወደ ስምንት የሚጠጉ ኢትዮጵያውያን ወጣትና ልምድ ያካበቱ ሰዓሊያን የተካተቱበት በአምስተኛው የፓሪስ አርት ፌርና ኢንተርናሽናል ፔይንቲንግ ሲምፖዚየም ማስተር ክላስ ላይ ተካፋይ ሆነዋል። ከ38 ሀገራት የተውጣጡ 140 ሰዓሊያን ተሳታፊ የሆኑበት ዓለም አቀፉ የጥበብ መድረክ ላይ እንዴት ተካፋይ ሊሆን እንደቻለ በቀዳሚነት ጥያቄን በማንሳት ከሰዓሌ ተክለማርያም ጋር ወጋችንን እንዲጀመርን ይሄ የፓሪስ አርት ፌር ላይ የመጣ ነው። ከሱ በፊት የካታር ኢንተርናሽናል አርት ፌስቲቫል እዛ ላይ የተሳተፉ እኔን ጨምሮ እዚህ ከመጡ ልጆች አንድ ሶስት ልጆች አብረናለን እና እሱም አለ። ከዛ ውጭ ደግሞ ስራችንንም ያው በተለያየ ሁኔታ ያውቃሉ። እኔ ፐርሰናሊ የተላከልኝ ኢንቪቴሽኑ ከነሱ ነው። ወርክሾፕ ጭምር ስለነበረ ያኛው እዛው የሰራ ነው ስራ ግን ዲስፕላይ ተደርጎ በጣም ብዙ የሚያስደስት ኢትዮጵያንም በአንድ መንገድ ያስተዋወቅንበት ስራ ነው። ያለ እንዴት ነበረ እስቲ የአርቲስቱ ዓለም ከተለያየ ዓለም ከተለያየ ካልቸር ከተለያየ የህይወት ልምድ የተሰባሰባችሁ ናችሁ እና በአንድ ቦታ ላይ ይሄ ሁሉ አርቲስት ሲገናኝ የነበረው የልምድ ልውውጥ ያሳለፋችሁት ጊዜ ለዛውም በዚህ በጥበብ ከተማ ላይ እንዴት ነበረ? እንደዛ አይነት ጉዳይ ለሰዓሊ በጣም አስፈላጊ ነው። ምን ማለት ነው? ሁለት ነገር ነው። የመጀመሪያው ነገር ራሱ ያለበትን ሁኔታ ማየት ከሌላው ስዕሎች ጋር፣ አስተሳሰብ ጋር፣ አጠቃላይ ነገሮች ጋር ራሱንም እንዲያይ እድል ይፈጥራል ብዬ አስባለሁ። ሁለተኛው ነገር እና አገርን ማስተዋወቅ ነው። እኔ በነበሩኝ የተለያዩ ቦታ ቆይታዎች እንደዚያ አይነት ነገር ላይ ምን ያህል የአገር ነገር ማለት እየተቸገርን እንኳን አገራችን ችግር አለ ብለን እያሰብን እንኳን ባንዲራችን የሀገራችን ስሜት የሚገርም አይነት ስሜት ነው ያለው። እያንዳንዱ በመዝጊያው ፕሮግራም ላይ ኤግዚብሽናችን ጊዜ ላይ ባንዲራውን አድርጎ የሀገር ልብሱን ለብሶ ምናምን ነው። የሌላውን እንግዲህ በብዛት ስታይ አይደለም፣ በተወሰነ ደረጃ እንዲያስተዋልኩት ኢትዮጵያውያን አርቲስቶች ፓሪስን ከኢትዮጵያ ጋር ዋህዳችሁ የሰራችሁበት የስዕል ስራ አለ ና ይህንስ እንዴት አሰባችሁ? እኔ ለምሳሌ እንግዲህ እኔ ነኝ ያለሁትና እኔ ለምሳሌ መስራት የፈለግኩት የነበረው ኤፍልታወር ነው መስራት የፈለግኩት ስጀምር፣ ኤፍልታወር እኔ በጣም ቀዘቀዘኝ፣ በጣም ብርድ ነው እና ኢሚዲየትሊ የመጣብኝ ነገር ምንድን ነው ያገሬ ጸሐይ ነው። አሁን እኔ ሰዓሊ የምችለው ስዕል መስራት ስለሆነ ኤፍል ታወር ላይ ፀሐይ ማውጣት አለብ ብዬ ነው ያሰብ እነዚህ ስፕሪቹዋል ፔንቲንጎች ላይ የምሰራቸው ነገሮች አሉ ና እንደውም ምን እየተባለ እየተቀለደ ነበር። ኤፍል ታወር ላይ ጥምቀትን ታቦት ያወጣ ሰዓሊ ተብሎ መነጋገሪያ ሆነ። ኤፍል ታወር ጋር ወደ ጥምቀተ ባህር ለወጥከው ማለት ነው ይመስላል። እንደዛ ነው ራሴ ሳየው እንደዛ ነው የተሰማኝ ቀለማቱ የሰዎቹ ጃንጥላ አያያዝ ያለው ድባብ የእሱ ይመስላልና ጠ ባህር ሊያከብሩ እንደሆነ አላውቅም እንዴት እንደሆነ። ማለት ዝናብ ነበረ ትንሽ ፎቶ ስንነሳ ምናምን። ኤፍል ታወር ከኋላ ሆኖ የሰው እግር ጋ የሚገባው ብርሃን ምናምን ነው ለእኔ የነበረው ነገር ማለት ነው። ተክለ ማርያምም ሆነ ሌሎች ኢትዮጵያውያን ሰዓሊያን ወደ ፓሪስ በዋነኝነት ከመጡበት ዓለም አቀፉ የጥበብ መድረክ በተጓዳኝ ሁሉም ኢትዮጵያውያን ሰዓሊያን ተካፋይ የሆኑበት የጥበብ ስራዎቻቸውን ስብስብ የያዘ አውደ ርዕይ በፓሪስ በሚገኘው የኢትዮጵያ ኤምባሲ አዳራሽ ውስጥ ለእይታ አብቅተዋል። በሸራ በቆዳና በመለጣጠፍ የተሰሩት ኢትዮጵያዊ ማንነትን ቀለምንና መልክዓ ምድርን እንዲሁም አኗኗርን ያካተተው የጥበብ ስራዎቻቸው በጎብኚዎቹ ዘንድ አድናቆትን ተችሯቸዋል። እዚህ ፌስቲቫል ላይ ከመጣንና ከተዘጋጀን ለምንድን ነው ሌላ ተጨማሪ አንድ አርት ኤግዚቢሽን እንኳን የማናደርገው በግሩፕ ብለን አሰብን። ስለዚህ የኢትዮጵያ ኤምባሲ በጣም ትልቅ ትብብር አድርጎልን፣ በመካከል ብዙ ሰዎች አሉ፣ ይሄንን ነገር እውን ያደረጉ በእውነት በእውነት በጣም እናመሰግናቸዋለን። ወይዘሮ ህይወት የጎልደን ቱሊፕ ማናጀር ናቸው። አምባሳደር ሄኖክ በጣም በቅንነት በጣም ትልቅ ስራ ነው የሰሩልን። ና እንዳየሽው የሚገርም ኦፕኒንግ እጅግ በጣም ብዙ ሰው መቶ ያየበት ሳሊሁን በጣም የተደሰተበት ተጨማሪ ነገር አንድ ነገር አረግን ብለን ሁላችንም ደስ ያለን ጊዜ ነው የሆነ ማለት ነው። ከሊዮናርዶ ዳቪንቺ እስከ ሚካኤል አንጀሎ ከፒካሶ እስከ ቫንጎግ ከሞኔ እስከ ረንዋ ብሎም የሌሎችም ድንቅ ያለማችን የጥበብ ሰዎች ምርጥ ስራዎች በፓሪስ ሙዚየሞች ውስጥ ይገኛሉ። እርግጥ ነው በፓሪስ የጥበብን ስራ ለማየትም ሆነ ለማድነቅ ወደ ሙዚየም ሆነ ወደ ጋለሪዎች ጎራ ማለት ለፓሪዛውያኑም ሆነ ለጎብኚዎቿ የሚያስገድድ አይደለም። ምክንያቱ ደግሞ የጎዳና ላይ የጥበብ ትዕይንቶች እረፍት አልባውን የከተማውን ትዕይንት በቡርሻቸው ለማስቀረት የሚታትሩ የጎዳና ላይ ሰዓሊዎችን መመልከት የፓሪስ ሌላው ውበት መገለጫ በመሆናቸው ጭምር እንጂ። በተለይም ደግሞ ከአዲስ አበባዋ የእንጦጦ ማርያም አካባቢ ጋር በከፍታው ተፈጥሯዊ አቀማመጡ በመጠኑም የሚመሳሰለው ከከፍታ ቦታ ላይ ሆኖ ፓሪስን ወደ ታች ለማየት በበርካታ ጎብኚዎች የሚዘወተረው ሞማርት ተብሎ የሚታወቀው ስፍራ የፓሪስ አንዱ የጎዳና ላይ የጥበብ ስራዎች መናሃሪያ ነው ቢባል ማጋነን አይሆንም። ወደ እነዚህ አካባቢዎች ብቅ ብሎ ጉብኝት ካደረጉት ኢትዮጵያውያን ሰዓሊዎች መካከልም አንዱ የሆነው ተክለማርያምም ለእነዚህ መሰል ስፍራዎች ታላቅ አድናቆት ያለው መሆኑን ይገልጻል። ደግሞም ምኞትም አለው። ለእኛ ሀገር የማትመኙ ነገር የለም እንግዲህ ምናልባት አየሩ ነሆነ ያልተመኘሁት። ፐርፎርም የሚያደርጉ ሰዎች ስዕል ብቻ አይደለም፣ ሙዚቃ ላይ፣ ስፖርቱ ምኑ፣ ይሄ ሁሉ ለእኛ አገር የሚያስፈልግ ነው። የፖዚቲቭ ቫይብሬሽን በስዕሉ አንግል ስንመጣ የራሳቸው ስፔስ ክሬይት ተደርጎላቸው በነጻነት አንዳንድ ቦታ ደግሞ አንድ አካባቢ ላይ ሰአሊዎች የሚሰሩበት ስቱዲዮ ፎርም ተደርጎላቸው እኛ ጋር ስትመጪ ደግሞ ሌላ ነው። ቤተ መንግስታችን ኦልሞስት ሚዚየም ሆነልን ማለት ስንት ሰው ይጎበኘዋል። እንደ ሱ አይነት በጣም ብዙ ሰአሊዎች ተሳትፈዋል። እሱ ላይ ስራም አግኝተዋል፣ አሻራቸውን ለአገር አበርክተዋል። እና እንደ ሱ አይነት ነገር ይፈልጋል፣ መንደር ይፈልጋል። የሚጎበኝ አዊሽ አንድ ቀን በቃ እዛ ያየነውን ነገር አገራችን ላይ የምንልበት ሁኔታ ይኖራል ብዬ አስባለሁ እንግዲህ ኢትዮጵያውያኑ አርቲስቶች ወደ ፓሪስ ከመጡበት አለም አቀፍ የአርት ሲምፖዚየም በተጨማሪም ወደ ጀርመን በማቅናትም በበርሊን ከተማ ተገኝተው በርካታ የአርት ስቱዲዮዎችን የመጎብኘትና የልምድ ልውውጥም አድርገዋል። በጣም ጥሩ ጊዜ ነበረን። ጀርመን ጀርመን ስን እንድንሄድ የሆነው ዋናው ነገር በጣም ብዙ ኢትዮጵያውያን ሳሊያንዛሉ የሁሉንም ስቱዲዮ የማየት እድል ነበረን። አየን፣ ስራዎቻቸው ላይ ዲስከስ አደረግን። ከዛ ቀጥሎ ደግሞ አንዳንድ ጋለሪዎችን የማየት እድል ተፈጠረልን፣ እነሱንም አየን። ጀርመን የተካፈለችበትንም ቦታ እንደዛው ስክሬት በቃ ማለት እንደው ለእኔ ልክ እዛ አርቲስቲካሊ ያሰብኩት ከሰው ከምጣለት በላይ እንዲህ መለያየት ቀርቶ ሲፈርስ አርቲስቲካሊ እንኳን ማለፍ መቻል ነው። ስፔስ ማግኘትሽ እንኳን ትልቅ ነው። እንኳን ወንድማማችነትና ጠቅላይ ሚኒስትር ዶክተር አብይ ወደ ስልጣን ከመጡ በኋላ በጽህፈት ቤታቸው ተገኝተ አንድ የስራ ውጤት የሆነ ትልቅ ስራ አብርክተላቸዋል አሉ ኢትዮጵያን የገለጽክበት ነገር አለ አጠቃላይ መልእክቱ ጭብጡን

ሀሳቡ በጣም የቆየ ሀሳብ ነው። ረጅም ጊዜ የሚሰራው ስራ ነው። የስዕሉ ርዕስ ኢትዮጵያ ትናንት ዛሬና ነገ ነው የሚለውና እንዳልሽው አንዳንድ ተስፋዎችን የሚያሳይ ተስፋዎችን የሚያጨልም እንደዚ አይነት ሙግቶች ነው ያለው። ዋናው ሀሳብ እሱ ነው። ከዛ ቀጥሎ ኢትዮጵያ ወደፊት የሚለውና የእኔ ስዕል ብዬ የማስበው ደግሞ ውሃ ውስጥ በነጸብራቅ የተሰራው ነገር ነው። እዚህ እኔ ወደ ኋላ ማሰብ አለብን ወደ ኋላ ማየት አለብን ብዬ አስባለሁ። የስዕሉ ዋናው ሀሳብ እሱ ነው። እንዴት ለጠቅላይ ሚኒስትሩ አበረከት? በአጋጣሚ እኔ ስዕሉንም ስሰራ ለሳቸው ለማበርከት ብዬ አደለም የሰራሁት ውስጥ የሚመላለስ ስዕል ሀሳብ ስለነበረ እሱን ሀሳብ ነው የሰራሁት። ሰዓሊ ተክለማርያም ዘውዴን ለቃለ መጠየቁ በማመስገን በዚሁ እንሰናበት። ከዝግጅቱ ጋር ሃይማኖት ጥሩነህ ነበርኩኝ። መልካም ጊዜ።